የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን የአማርኛ ፕሮግራም አሁን ጀመረ። ልዩ ኃይልን ወደ ጸጥታ ተቋማት መልሶ ማደራጀት የሚለው የመንግሥት ፕሮግራም ተቃውሞ ገጠመው፣ ዘገባ ደርሶናል። የሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል። የተፈናቃይ ቤተሰቦች መለያየት ሰቆቃ በደብረ ብርሃን፣ መጠለያ ሌላው የምሽቱ ዘገባችን ከሚመለከታቸው ርዕሶች ውስጥ ናቸው አርብ መጋቢት 29 2015 ዓ ጤና ስጥልኝ፣ እንደምናመሻችሁ፣ ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበድ ነኝ። የሰዓቱን የዓለም ዜና የሚያሰማን እንግድ ወልዴ፣ አቀናባሪያችን ኤልያስ አስማረ፣ የስርጭት መሐንዲሳችን ደግሞ ሄለናት። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና። መልካም ምሽት፣ ጤና ስጥልኝ ክብራትና ክብራን እንደምናመሻችሁ። ከምሽቱ ዜና ጋር እንግዲ ወልዴ ነኝ። በሱዳን በሲቪሎች የሚደረገው ተቃውሞ ታሪካዊ ቀን በሆነበት በትናንትና ሁለት ሰልፈኞች በወታደራዊ መንግስት ላይ ያላቸውን ተቃውሞ ሲገልጹ ውለዋል። ለአስርት ዓመታት በወታደራዊ አገዛዞች ላይ ሲደረግ የቆየው ተቃውሞ በመፍንቅለ መንግስት ስልጣን የያዙ ሁለት መሪዎችን ያስወገደበት ቀን ትናንት አስበው ውሏል። የትናንቱ ሰልፍ የተደረገው በታቀደው የዲሞክራሲ ሽግግር ውስጥ ጦሩ የሚኖረውን ድርሻ በተመለከተ በወታደራዊ መሪዎች መካከል መከፋፈል ይስተዋላል የሚሉ ሪፖርቶች እየወጡ ባለበት ወቅት ነው። ክፍፍሉ የሽግግር መንግስቱ የሚጀመርበትን ጊዜ እንዲራዘም አድርጓል። ትናንት ሰልፍ እንደሚካሄድ ያወቁት ባለስልጣናት በዕለቱ ሥራ እንደማይኖር አውጀዋል። ከረቡዕ ጀምሮ ከፍተኛ የጸጥታ ኃይል በመዲናዋ ካርቱም መታየቱን ምስክሮች ተናግረዋል። ወታደሩ ወደ ካምፑ ይመለስ እና ሕዝቡ የሲቪል መንግስትን ይሻል የሚሉ መፈክሮች በትናንትናው ሰልፍ ላይ ተደምጠዋል። በኦምዱርማን እና ፖርት ሱዳን በተደረጉ ሰልፎች ላይ የጸጥታ ኃይሎች በመቶ የሚቆጠሩ ተቃዋሚዎች ላይ አስለቃሽ ጋዝ ተኩሰዋል ሲሉ የዓይን እማኞች ለኤኤፍፒ ተናግረዋል። ከአራት ዓመታት በፊት በአመፅ የተወገደውን የኦማር አልበሺርን አገዛዝ በተካው የሽግግር መንግስት ላይ መፈንቅለ መንግስት በማድረግ በጄኔራል አልቡህራን የሚመራ ወታደራዊ አገዛዝ ላለፉት ሁለት ዓመታት በሱዳን ስልጣኑን ተቆጣጥሯል። እያሻቀበ ባለው የምግብ ዋጋ፣ ግጭት እና የአየር ንብረት ለውጥ ሳቢያ በአፍሪካ ሳህል ቀጠና ውስጥ የሚገኙ ወደ አንድ ሚሊዮን የሚጠጉ ህጻናት በዚህ ዓመት ከፍተኛ የሆነ የተመጣጠነ ምግብ እጥረት ይገጥማቸዋል ሲል የህጻናት አድን ድርጅቱ ዩኒሴፍ አስጠነቀቀ። በምዕራብ አፍሪካ በሚገኙ ሶስት የሳህል አካባቢ ሀገሮች ውስጥ የሚኖሩና ከአምስት ዓመት ዕድሜ በታች ያሉ 970 ሺህ ህጻናት ይጫጫሉ ሲል የመንግስታቱ ድርጅት የህጻናት መርጃ ወኪል የሆነው ዩኒሴፍ በመግለጫው አስታውቋል። አገሮቹም ቡርኪና ፋሶ፣ ማሊ እና ኒጀር መሆናቸው ታውቋል። የተጠቀሱት ሀገሮች ድሀ ከመሆናቸው በተጨማሪ የባህር በር የሌላቸው እና ጂሃዲስቶችን በመዋጋት ላይ ያሉ መሆናቸውን ዩኒሴፍ በመግለጫው ጠቁሟል። በጣም ከሚጎዱት ሀገሮች ውስጥ አንዷ በሆነችው ኒጀር 430 ሺህ ህጻናት የምግብ እጥረቱ ይገጥማቸዋል። በማሊ ደግሞ 367 ሺህ ህጻናት ይጫጫሉ ተብሏል። በዚህ ዓመት በሳህል በሚገኙና ሰባት በሚሆኑ አገሮች የህፃናት መጫጨት እንደሚከሰት ያስታወቀው ዩኒሴፍ መንግስታት ለችግሩ ትኩረት እንዲሰጡ ማሳሰቡን የኤፍፒ ዘገባ አመልክቷል። በናይጄሪያ ማዕከላዊ ሰሜን ግዛት የታጠቁ ሰዎች በከፈቷቸው ሁለት ጥቃቶች ቢያንስ አምሳ ሰዎች መገደላቸውን ባለሥልጣናት ትናንት አስታውቀዋል። ባለፈው ረቡዕ ቤኑ በሚባለው ግዛት ታጣቂዎች አርባ ሰባት ሰዎችን ሲገድሉ ቀደም ባለው ቀን ደግሞ ሶስት ሰዎችን ገድለዋል ሲሉ የአካባቢው አንድ ባለስልጣን አስታውቀዋል። የግዛቲቱ ፖሊስ ተወካይ ጥቃት መፈጸሙን አረጋግጠው ታጣቂዎቹ አንድ የገበያ ስፍራን ኢላማ እንዳደረጉ ገልጸዋል። የሟቾቹ ቁጥር ግን ስምንት ብቻ መሆኑን ተናግረዋል። የጥቃቱ ምክንያት ምን እንደሆነ ወዲያውኑ ግልጽ ባይሆንም ባለስልጣናት ግን በከብት አርቢዎችና በገበሬዎች መካከል በመሬት ይገባኛል ጥያቄ ምክንያት የተደረገ ሊሆን እንደሚችል ይጠረጥራሉ። ከብት አርቢዎቹ እንስሶቻቸውን በማሰማራት ሰብላቸውን እንዳወድሙባቸው ገበሬዎቹ ይናገራሉ። ለምለምና የናይጄሪያ የዳቦ ቅርጫት እንደሆነ የሚነገርለት አካባቢ በከብት አርቢዎችና በገበሬዎች መካከል ለረጅም ጊዜ ግጭት ሲካሄድበት ቆይቷል። በግጭቱ ምክንያት ምርት በየጊዜው እያሽቆለቆለ መሆኑን የአሶሼትድ ፕሬስ ዘገባ ጠቁሟል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እስራኤል በጋዛ እና በሊባኖስ ላይ ዛሬ ጠዋት የአየር ድብደባ ፈጽማለች። የአየር ድብደባው እስላማዊ ቡድን ለሆነው ለሐማስ የሮኬት ጥቃት የተሰጠ ምላሽ እንደሆነ የገለጸችው እስራኤል ትናንት ሐሙስ፣ ከሌባኖስ አቅጣጫ በተተኮሱ በደርዘን በሚቆጠሩ ሮኬቶች ጥቃት እንደተፈጸመባት አስታውቃለች። ዛሬ ማለዳ የእስራኤል ጀቶች አንዳንድ የጋዛን አካባቢዎች ሲደበድቡ አርፍደዋል። ድብደባው ያነጣጠረው በመሳሪያ ማምረቻዎችና የመሬት ውስጥ ለውስጥ መደበቂያ ጉድጓዶች ላይ እንደሆነ የእስራኤል ጦር አስታውቋል። ጦሩ አክሎ እንዳለው በደቡብ ሊባኖስ የሐማስ ይዞታ የሆነን ስፍራም ደብድቧል። ታይር በተሰኘችው የደቡብ ሊባኖስ የወደብ ከተማ ፍንዳታ እንደነበር አንድ የሊባኖስ ቴሌቪዥን ዘግቧል። በሊባኖስ እና በጋዛ ድንበሮች ላይ ወታደራዊ ኃይሏን ማጠናከሯን ያስታወቀችው እስራኤል ለሚከሰቱ ማንኛውም ችግሮች ዝግጁ ለመሆን ነው ስትል አስገንዝባለች። በእስልምና እምነት ሶስተኛው ቅዱስ ቦታ ተደርጎ በሚታመነው አላቅሳ መስጊድ በእስራኤል ፖሊስ እና በፍልስጤማውያን መካከል በቅርቡ ግጭት ከተከሰተ ወዲህ በአካባቢው ውጥረት ጨምሯል። በዛሬው የአርብ ጸሎት ሥነ ሥርዓትም ሐማስን የሚያወድሱ መፈክሮች የሚያሰሙ ፍልስጤማውያን ከፖሊስ ጋር ተጋጭተዋል ሲል የአሶሴትድ ፕሬስ ዘገባ አመልክቷል። የኢየሱስ ክርስቶስን ስቅለት ተመስሎ ለማሳየት የቆረጡ ስምንት ፊልፒናውያን ከእንጨት በተሠራ መስቀል ላይ በሚስማር ተቸንክረው የተሰቀሉ ሲሆን የካቶሊክ ቤተ ክርስቲያን ድርጊቱን ኮንን አለች። በአምሳለ ስቅለተ ክርስቶስ ለአስር ዓመታት ሲደጋገም በቆየው በዚሁ ትዕይንት አስር ሴንቲሜትር በሚሆን ሚስማር የተሳታፊዎቹ እግራቸውና እጃቸው በእንጨት ላይ ከተቸነከረ በኋላ ለአስር ደቂቃ ወይም ከዚያም በላይ እንደ ተሰቀሉ ይቆያሉ። በሰሜናዊ ማኒላ በምትገኘው ሳን ፔድሮ ኩቱድ በተሰኘችው መንደር በተከናወነው የአምሳለ ስቅለተ ክርስቶስ ስነ ስርዓት ላይ የአካባቢውን ሰዎች ሳይጨምር 15 ሺህ ቱሪስቶች ተገኝተው ትዕይንቱን ተመልክተዋል። የስልሳ ሁለት ዓመቱ ሩበን ኢናጄ ከሚቸነከሩት አንዱ ነው። በዚህ ዓመት እጅና እግሩ በሚስማር ተወቅቶ ሲቸነከር የአሁኑ ለሶስተኛ ጊዜ ነው። በመስቀሉ ላይ ሳለም ኮቪድ 19 እና በዩክሬን እየተካሄደ ያለው ጦርነት ማብቂያ እንዲኖረው መጸለዩን ተናግረዋል። ጦርነቱ በሁለቱ ሀገሮች መካከል ቢካሄድም የምግብና የነዳጅ ዋጋ በመናሩ ዳፋው ለእኛ ተርፏል ሲል ተደምጧል ይናጄ። ኢናጄ በአምሳሌ ክርስቶስ የመሰቀል ልምዱን የጀምረው እንደ አውሮፓን አቆጣጠር በ1985 ዓ ም ከሶስተኛ ፎቁ ላይ ወድቆ በተአምር ህይወቱ በመትረፉ ምስጋና ለማቅረብ በሚል ነበር። በፊሊፒንስ የሚገኙ የክርስትና ሃይማኖት መሪዎች ለአመታት ሲፈጸም የቆየውን ልምድ ያወግዛሉ። ይልቁንስ ምዕመናን ራሳቸውን ሳይጎዱ እንደ ደም ልገሳና ሌሎች የሰብአዊ ረድኤት ስራዎችን በማከናወን እምነታቸውን ማሳየት ይችላሉ በማለት ይሞክራሉ። በመጨረሻም አድማጮች፣ አንድ ደቡብ አፍሪካዊ አውሮፕላን አብራሪ አደገኛ እባብ ጀርባው ላይ ከወጣ በኋላ አውሮፕላኑን ካለችግር በማሳረፉ አድናቆት ተችሮታል። አራት ሰዎችን ጭኖ አንዲት አነስተኛ የግል አውሮፕላን ሲያበር የነበረው ሩዶልፍ ኢራስመስ ወደ ፕሪቶሪያ በማቅናት ላይ ሳለ አደገኛና ገዳይ መርዝ እንዳለው የሚታወቀው ኬፕ ኮብራ የተሰኘ የእባብ ዓይነት በጀርባው ላይ ሲሄድ ተሰምቶታል። የእባቡ አይነት በአብዛኛው በደቡብ አፍሪካ የሚገኝና መድኃኒት ካላገኙ መርዙ ገዳይ መሆኑን የኤፍፒ ዘገባ አመልክቷል። ቀዝቀዝ ያለ ነገር ጀርባውን ሲጫነው እባቡ እንደወጣበት ማወቁን ኢራስምስ ተናግሯል። የሀገሪቱ የሲቪል አቪሽን ባለስልጣን ለአብራሪው አድናቆቱን ገልጿል። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው አርብ መጋቢት 29 2015 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ኤልያስ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የውህብና ማኅበራዊ አሰናጃችን ደግሞ አባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪው ጆግል ነው። እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። ልዩ ኃይልን ወደ ጸጥታ ተቋማት መልሶ ማደራጀት የሚለው የመንግሥት ፕሮግራም ተቃውሞ ገጥሞታል። መንግሥት የአማራ ክልል ልዩ ኃይልን በዳግም አደረጃጀት ወደ ሌሎች ጸጥታ ተቋማት ለማስገባት እየወሰደ ነው የተባለው እርምጃ በክልሉ የተለያዩ አካባቢዎች ተቃውሞ እየገጠመው መሆኑ ተገለጠ። በዛሬው ዕለት በሰሜን ወሎና በምዕራብ ጎንደር በርካታ ስፍራዎች ህብረተሰቡ መንገድ በመዝጋት የተቃውሞ ሰልፍ በማድረግና ጎማ በማቃጠል ቁጣውን ሲገልጽ መዋሉን እነኝሁ አካባቢዎች አስተያየት የሰጡ ግለሰቦች አመልክተዋል። በትላንትና ሁለት ቦልዲ አካባቢ በመከላከያ ሰራዊትና በልዩ ኃይል አባላት መካከል በነበረ የተኩስ ልውውጥ አንድ ሰው ሕይወት እንዳለፈና ሌላ አንድ ቁስለኛ ወደ ከተማ ሆስፒታል ገብተዋል ሲል ማንነቱ እንዳይጠቀስ የጠየቀ የሕክምና ባለሙያ አመልክቷል። ልዩ ልዩ የተቃዋሚ ፖለቲካ ፓርቲዎች አፈጻጸሙን በመቃወም በመንግስቱ አስተዋጽኦ መግለጫ አውጥተዋል። ከፓርቲዎቹ አንዱ የሆኑት የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማና የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች በሰጡት አስተያየት እርምጃው ግልጽነት የሚጎድለውና ሌሎች ችግሮችም ሊያስከትል ይችላል ሲሉ ስጋታቸውን አመልክተዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ በበኩላቸው እርምጃው በሁሉም ክልሎች በተመሳሳይ ጊዜ በመከናወን ላይለው ሲሉ በዛሬው ዕለት በሰጡት መግለጫ አመልክተዋል። ሁሉንም አጣምሮ ኬኔዲ አባተ እንደሚከተለው ያቀርበዋል። የመንግስት ኮሚኒኬሽን አገልግሎት ትናንት መጋቢት 28 2015 ዓ ም ማምሻውን ባወጣው መግለጫ በሁሉም የሀገሪቱ ክልሎች ያሉ የልዩ ኃይል አባላትን ወደ ልዩ ልዩ የጸጥታ መዋቅሮች በማስገባት ላይ እንደሚገኝ መግለጹ ይታወቃል። ጉዳዩን በተመለከተ በመንግስት ለሚተዳደሩ የሀገር ውስጥ መገናኛ ብዙሀን ዛሬ መግለጫ የሰጡት የኮሚኒኬሽን አገልግሎቱ ሚኒስትር ድኤታ ሰላማዊት ካሳ የልዩ ኃይሎችን ወደ ሌሎች የጸጥታ ተቋማት የማስገባቱ ስራ ከክልሎች ጋር በተደረሰ ስምምነት መሰረት በሁሉም ክልሎች በተ ተመሳሳይ ጊዜ እየተካሄደ እንደሚገኝ አብራርተዋል። መንግስት ባስቀመጠው አቅጣጫ መሰረት የክልል ልዩ ኃይሎች በተለያዩ መዋቅሮች እንዲደራጁ የሚያስችላቸው ተግባራዊ እርምጃ መጀመሩ ይታወቃል። አሁን ወደ ተግባር የገባው የክልል ልዩ ኃይሎችን መልሶ የማደራጀቱ ስራም በሁሉም ክልሎች ውስጥ በተመሳሳይ ወቅት የተጀመረ ነው። በሁሉም ክልሎች በየደረጃው ባሉ የሚመለከታቸው አካላት በጉዳዩ አስፈላጊነት ላይ ከመግባባት ላይ በመደረሱ በሁሉም ክልሎች ደግሞ የተለያዩ በየደረጃው ያሉ የሚመለከታቸው አካላት ውይይቶችንም በማድረግ ጭምር ነው ስራዎቹ የተጀመሩት። ይሁን እንጂ መንግስት እርምጃውን እየወሰደ ያለበት መንገድ ከተለያዩ ተቃዋሚ የፖለቲካ ፓርቲዎች ተቃውሞ ገጥሞታል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ ባወጣው መግለጫ የክልል ልዩ ኃይሎች ወደ ህጋዊ የጸጥታ መዋቅር ስር መግባታቸውን እደግፋለሁ ያለ ሲሆን፣ ሆኖም ውሳኔውን በድብቅ ለማስፈጸም እየተደረገ ነው ያለውን እንቅስቃሴ ተቃውሟል። ዶክተር ሙሉ ዓለም ተገኘ ወርቅ የኢዜማ የህዝብ ግንኙነት ኃላፊ ናቸው። ውዥንብር ብለን ነው የምንወስደው። ከመርሃችንም አንጻር ትክክለኛ እንቅስቃሴ ነው፣ ግን ውዥንብር ፈጥሯል። አሁን ባለው ሁኔታ ትናንትና የመንግስት ኮሚኒኬሽን አገልግሎት ያንን መግለጫ እስኪጽፍ ድረስ በየትኛውም ኦፊሻል ሚዲያ ወይም በመንግስት ሚዲያዎች ወይም በክልል በኩል የማሳወቅ ግልጽ ማድረግ ራስ ለእውነተኛ ዲሞክራሲ በጉዳዩ ላይ መግለጫ ያወጣ ሌላ ተቃዋሚ የፖለቲካ ፓርቲ ሲሆን የክልሉ ልዩ ኃይል መፍረስ እንዳለበትና የመከላከያ ሰራዊት መጠናከር እንዳለበት የሚያምን መሆኑን ገልጾ ሆኖም ከወቅታዊ ሁኔታዎች አንጻር ጉዳዩ ተቀባይነት የለውም ብሏል። የፓርቲው ጽህፈት ቤት ኃላፊ ወይዘሮ ቀለብ ስዩም በሰጡን አስተያየት እርምጃው የአማራ ልዩ ኃይል ላይ ያነጣጠረና ይህም ክልሉን ለጥቃት ተጋላጭ ለማድረግ ታስቦ የሚከናወን ነው በማለት ተችተዋል። ከዚህ በፊት በክልል ደረጃ ልዩ ኃይል መኖር የለበትም። ምክንያቱም የተዳከመ ማዕከላዊ መንግስት ሆኖ የጠነከረ የክልል መንግስት ካለ አገሪቱ ካላት የስሪት አንጻር ጥሩ የፖሊስ አስተላለፍ አይኖርም። ዜጎችም በሰላም መኖር የሚችሉበት ሁኔታ አይኖርም። አንዱ የጎለበተ ኃይል ይኖረውና ሌላውን ጫና የማድረግ ሁኔታ ይኖራል የሚል አቋም አለን እኛ በድርጅታችን ወይም በፓርቲው በኩል። ይሄ አቋም ግን አሁን ባለው ሁኔታ ተግባራዊ ይሆናል ብለን አናምንም። የማናምንበት ምክንያት ምንድን ነው? ዜጎች ለአንድም ደቂቃ ያክል ሰላም ያጡበት ሁኔታ ነው ያለው እና ይሄ ሰላም በሌለበት ሁኔታ የፖለቲካው አሰላለፍ በጣም አጣብቂኝ ደረጃ ውስጥ በደረሰበት ሁኔታ እንደገና ደግሞ አሁን የህልውና አደጋ ውስጥ የገባ ማህበረሰብ አለ፣ አሁን በተጨባጭ ማለት ነው። ጦርነት ሊከፈትበት ምናልባትም ደቂቃውን፣ ሰዓቱን፣ ወቅቱን የማያቅ ህዝብ ወይም ማህበረሰብ አለ ብለን እናምናለን። ያን ህዝብ ማን ነው ከተባለ፣ ያን ማህበረሰብ ማነው ከተባለ፣ አማራው ነው። ስለዚህ በዚህ ደረጃ ያለን ህዝብ ወይ ማህበረሰብ ምንም ሳይታሰበት ውይይት ሳይደረግበት መቼ እንዴት ተብሎ ሳይጠና የሚያግባባ ውይይቶች ሳይደረጉ በፍጥነት ይሄ ውሳኔ ተወስኖ የአማራ ልዩ ኃይል ትጥቅ ይፍታ ብሎ ማለቱ ፌዴራል መንግስቱ ከኋላው አንድ የፖለቲካ ሴራ አለው ብለን እናምናለን። የአማራ ብሔራዊ ንቅናቄ አብንም የመንግስትን እርምጃ በመቃወም መግለጫ ቢያወጣም ከፓርቲው አመራሮች አስተያየት ለማግኘት ያደረግነው ሙከራ አንዳቸው ወደ ሌላኛቸው እንድንደውል እየጠቆሙን ሊሳካልን አልቻለም። መንግስት በአማራ ክልል የጀመረውን ልዩ ኃይሉን ወደ ሌሎች የጸጥታ ተቋማት የማስገባት እርምጃ በመቃወም በክልሉ የተለያዩ አካባቢዎች የሚገኙ ነዋሪዎችም መንገድ እየዘጉና የተቃውሞ ሰልፍ እያደረጉ እንደሚገኙ አስተያየታቸውን የሰጡን ግለሰቦች ተናግረዋል። ስሙ እንዳይጠቀስ የጠየቀን አንድ የወልዲያ ከተማ ነዋሪ ከትናንት በስቲያ ጀምሮ በከተማው አቅራቢያ በመከላከያ ሰራዊትና በክልሉ ልዩ ኃይል መካከል ግጭቶች መኖራቸውን እንዲሁም በዛሬው እለት ደግሞ ወልዲያን ጨምሮ በሰሜን ወሎ ዞንና በሌሎችም አንዳንድ አካባቢዎች መንገዶች መዘጋታቸውን ተናግሯል። ግጭቶ የተፈጠረው ከትናንትና በስቲያ ጀምሮ ነው በጎብዬ ከወልዲያ ያለፍ ብሎ ጎብዬ የምትባል ቀበሌ አለች እና በቆቦ ወረዳ ስር ነው የምትገኘው። እዛ አካባቢ ላይ ኮማንዶ የመግባት ሙከራ አለ ማለት ባለበት ሁኔታ ላይ ትናንትና ላይ ጎብዬ ላይ የተኩስ ልውውጥ ነበረ በመከላከያውና በዚህም በዚህኛው ኃይል መካከል ያው ሄዶ አውርድ አታውርድ የሚል ነገር ስለነበረ መንግስት እያደረገ ያለው ነገር ትክክልም ስላልሆነ አካሄዱ ሁሉም እንደ ዝግ ናቸው። አሁን ከወልዲያ ወደ ኮቦ የሚሄድም የለም። ከወደ ወልዲያም ወደ መርሳ የሚሄደለም ከመርሳም ተዘግቷል። እንቅስቃሴ የለም። በትክሉ ዛሬ ምንም አይነት እንቅስቃሴ የለም። መንገዶች ሙሉ ዝግ ናቸው። ሰሜን ወሎ ላይ አልሞስት ዝግ ነው። ስለዚህ በሁሉ ማቅጣጫ ዝግ ነው። መንገድ ብቻ ነው የተዘጋው ወይስ ሌሎች የንግድ እንቅስቃሴ ከተማ ውስጥ ያሉ የታክሲ እንቅስቃሴ ምናምን አለ? ሙሉ ዝግ ነው። እንቅስቃሴ የለም። መንገድ ዝግ መሆኑ ማለት የታች እንቅስቃሴ የለም፣ ሁሉም ነገር የለም። የህዝብ በሁሉ አቅጣጫ የስጋት ቀጠና የሆነ ህዝብ ነው አመራሩን ባላወያየበት ህዝቡን ባላወያየበት ሁኔታ ወደ እርምጃ ስለሆነ የገባው ያው ሁሉም ከፍታው ታውቃለች። በወልዲያ ሆስፒታል የሕክምና ባለሙያ መሆኑን የገለጸ ሌላ አስተያየት ሰጭ ደግሞ በትናንትና እለት በመከላከያ ሰራዊትና በልዩ ኃይሉ መካከል በነበረው የተኩስ ልውውጥ አንድ ህይወቱ ያለፈና ሌላ አንድ የቆሰለ ሰው ወደ ሆስፒታሉ እንደመጡ ገልጿል። ያው ትናንትና የደረሰው ጉዳት ያው አንድ የልዩ ኃይል አባላት በቁስለኛ ነው እንግዲህ ከጎብዬ አካባቢ ተመትቶ የመጣው በዚህም በወልዲያ ዙሪያ ማታ ከአስራ አንድ ሰዓት በኋላ ተኩሶች ነበሩ። የተኩሶ ልውውጥ ዙሪያውን ይሰማ ነበረ። እንግዲህ ያው እኛ ጋር የመጣው ጠዋት ነው። እንግዲህ ወደ መከላከያ ሰራዊት ወደ ህጎ ብዬ ወደ ልዩ ኃይል ካምፕ በሄደበት ጊዜ ተኩስ የተጀመረው፣ ያው ካመጡትም ካለው መረጃ የሰማ ነው ማለት ነው። እና ይሄ ልዩ ኃይል አባላት እግሩ ነው ቆስሎ የመጣው። ዛሬ ደግሞ አንድ የመከላከያ ጋር በመጡ መጥቷል። እሱ አሁን በሕይወት የለም። ከሆስፒታል ከደረሰ በኋላ ነው ሕይወቱ ያለፈው። ከሞከላ የመጣው ሁለት ሰው ብቻ ነው የመጣው። እኛ ጋር የመጡት እስካሁን እነዚህ ብቻ ናቸው። ግን አሁን ይመስለኛል አሁን ልጁ ኃይሉ ቢጎዳም ወደዚህ እኛ መጣሁ የለም። ምክንያቱም እንደዚህ ተቋማቶቹን ያለባቸው አሁን የመከላከያ ድሮ ድሮ፣ ዛሬ ያው መንገድ ወልዲያ መስመሮች ሁሉ ያው ህዝቡ ጧት ተነስቶ መንገድ ዘጋጋ ከዛ በኋላ ያው ጀኔራል፣ የሃይማኖት አባቶች እና የመከላከያ ጀኔራሉ ያው ነገር ያው ነበር። አዳራሹ ዙሪያውን በጣም ብዙ ህዝብ ነበረ ብሎ በቃ አለቀሰ፣ ህዝቡ አልቅሷል። ምዕራብ ጎንደር ሌላው ህብረተሰቡ ተቃውሞ በማሰማት ላይ የሚገኝ አካባቢ ሲሆን ከዞኑ ዋና ከተማ ገንደውሃ አስተያየታቸውን የሰጡን እና ማንነታቸው እንዳይገለጽ የፈለጉ ግለሰብ ገንደውሃን ጨምሮ በተለያዩ የዞኑ አካባቢዎች ዛሬ ህዝቡ ጎማ በማቃጠልና መንገዶችን በመዝጋት ተቃውሞውን ሲያሰማ መዋሉን ገልጸዋል። ዛሬ ገንደውሃ ትናንትናቸውንፋ እዛ ቱመት ትባል ቦታ በድንጌ ዘግተዋል። በጎማ ይታቀል ነበር። ወጣቱ ወጡ። በጣም ከባድ ነበር። መንገድ ከመዝጋቱ ውጭ ያለው ነገር ቁጣ ነው። አሁን ያለው ነገር ቁጣ ነው። መንገድ ዘግተዋል። ልዩ ኃይሎችን ለምን እንዳትለቁ ቢል እስካሁን ፈታ የበታ ያለ ልዩ ኃይሉ ከፍተኛ የሆነ ቁጣ እያሰማ እየተኮሰ ነው ያለ። ተኩሱ ከማን ጋር ነው? ዝም ብሎ ነው የሚተኩስ ልዩ ኃይሉ ከስሜት ትሜት የወለደው ተኩስ ነው እንጂ በመከላከያና በልዩ ኃይሉ መካከል እስካሁን የተኩስ ልውውጥ የለም። የለም የተኩስ ልውውጥ የለም። ከዚያው ከምዕራብ ጎንደር መተማ አካባቢ አስተያየቱን የሰጠን ሌላ ግለሰብ ደግሞ በሱዳን ጠረፍ አካባቢ ያለውን ልዩ ኃይል የማስወጣት እርምጃ እየተወሰደ እንደሚገኝና ኅብረተሰቡም ተቃውሞ በማሰማት ላይ መሆኑን ተናግሯል። ልዩ ኃይሉ ከሱዳን ድንበር አካባቢ መውጣቱን ተከትሎ የአካባቢው ማኅበረሰብ ለስጋት ተጋልጧል ሲልም ገልጿል። ከመተማ ወረዳ ቱመት ወንደባ ቀበሌ ነኝ፣ አካባቢ ምዕራብ ጎንደር ዞን። የዚህ ምዕራብ ጎንደር ዞን አብዛኛው ጊዜ በተለይ በኛ ቀጠና ስጋት ቀጠና ነው የነበረ ግን ባልታወቀ ምክንያት ልዩ ኃይሉን ሁሉ ንጥርግርጋ ሙሉ አንድ ሁለት ሻለቃ የሚመራው ልዩ ኃይል ነው ይወጣ። የፌዴራል መንግስት ነው አስራ አሁን እዚህ መካከል ላይ ቱበት ላይ ያለው ሰው ሰላማዊ ሰልፍ አድርጎ ከልዩ ኃይሉ ጋር ትንቅንቅ ማለት ነው። ለዛሬ አድረውልናል። ነገ እንግዲህ ይሉ አይሉ አይታወቅም። ግን ዙሪያው ጠረፋውን ከሱዳን ጋር የሚያዋስ ነው ስለሆነ ሙሉ ጠረፋውን ክፍት ነው። የኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉ አለም ተገኝ ወርቅ እንዲሁም የባልደራስ ጽህፈት ቤት ኃላፊ ወይዘሮ ቀለብ ስዩም ህውሀት በፕሪቶሪያው ስምምነት መሰረት ትጥቅ እንዳልፈታ እንዲሁም እርምጃው ግልጽ በሆነ መልኩ በተለያዩ አካባቢዎች በተመሳሳይ መልኩ እየተተገበረ እንዳልሆነ በመግለጽ አፈጻጸሙን ተችተዋል። የመንግስት ኮሚኒኬሽን ሚኒስትር ዴታ ሰላማዊት ካሳ በበኩላቸው ሀሰተኛ መረጃዎች እየተሰራጩ ነው ያሉ ሲሆን ህውሀትም ትጥቅ በመፍታት ላይ እንደሚገኝና በሁሉም ክልሎች የሚከናወነውን እርምጃ በተመለከተ በተመለከተም መንግስት በቀጣይነት መረጃ ይሰጣል ብለዋል። ጉዳዩን በተመለከተ ከመንግስት ኮሚኒኬሽን አገልግሎት ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ስልካቸውን ባለማንሳታቸው ሊሳካልን አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬነዲ። ክብራትና ክብራን አድማጭ ተመልካቾቻችን አሁን ወደ ተከታዩ መጽሔት ርዕስ ስናልፍ ወደ ደብረ ብርሃን ያሸጋግረናል። የተፈናቃይ ቤተሰቦች መለያየት ሰቆቃ በደብረ ብርሃን መጠለያ በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን መጠለያ ጣቢያ ውስጥ ከሚኖሩ ተፈናቃዮች መካከል ከቤተሰቦቻቸው አባላት ጋር የተለያዩ ይገኙበታል። ከቀያቸው ትተዋቸው የመጡት የአራት ልጆቻቸው እናትና ባለቤታቸው እንደምትናፍቃቸው በሐዘን የሚናገሩት ወላጅ አባት አብረዋቸው ያሉ ሶስት ልጆቻቸውም በእናታቸው ናፍቆት ተቸግረዋል ነው ያሉት። እርሳቸው ልጆቻቸውን ይዘው ከመኖሪያቸው ሲፈናቀሉ ባለቤታቸው ነፍሰ ጡር እንደነበሩና የተወለደውንም ልጅ እንዳላዩት የጠቀሱት እኚህ አባት አቶ ቤትዬ ደርቤ ይባላሉ። የተፈጠረው የጸጥታ ውጥንቅጥ ቤተሰባቸውን እንዳፈረሰባቸውም ተናግረዋል። ከኦሮሚያ ክልል ልዩ አካባቢዎች ተፈናቅለው በደብረ ብርሃን በሚገኙ ስድስት መጠለያ ጣቢያዎች ውስጥ እስከ ሰላሳ ሺህ የሚደርሱ ተፈናቃዮች እየተረዱ መሆናቸውን ከከተማው አስተዳደር የተገኘው መረጃ ያመለክታል። ሰሞኑም በደብረ ብርሃን መጠለያ ጣቢያ ተገኝቶ ተፈናቃዮችን ተዘዋውሮ ያነጋገረው ዘጋቢያችን መስፍን አራጌ ለዛሬ የአንድ ቤተሰብን ታሪክ ያጋራናል። ቤት ደርቤ ይባላሉ እሳቸውም ሆኑ ወላጅ አባታቸው ኦሮሚያ ክልል፣ ምዕራብ ሸዋ ዞን፣ ዳኖ ወረዳ፣ ሀሮ ጅባት አካባቢ ነው ተወልዶ ያደጉት። በአካባቢው በተፈጠረው የጸጥታ ችግር ተፈናቅለው ወደ ደብረ ብርሃን ከተማ በሚገኘውና ሀያ ሺህ ተፈናቃዮችን ባስተናገደው የቻይና መጠለያ ጣቢያ ከወላጅናታቸውና ከሶስት ልጆቻቸው ጋር መኖር ከጀመሩ አንድ አመት ከሰባት ወር ሆኗቸዋል። በተጨናነቀና ከመቶ የማያንሱ ተፈናቃዮች ባሉበት አንድ አንድ ድንኳን ውስጥ የእርሻ መሬት አለኝ። የምተዳድረው በሆቴል ስራ ነው። እኛ እዚህ የተወለድነው እዛ ሀገር ነው ያደግነው እዛ ሀገር ነው። በማንነታችን ተለይተን ስንመጣ፣ አማራ ተብለን ወደዚህ ስንባረር ነው ይህን ሀገር ያወቅነው እንጂ ይህን ሀገር አናውቀውም። የጸጥታ ችግሩም ሆነ ጽንፍ የያዘው የፖለቲካ አስተሳሰብ በትዳራቸው ላይ ተጽዕኖ እንደፈጠረባቸው ይናገራሉ። የኔ ባለቤቴ ኦሮሞ ናት። የተጋባነው ከኦሮሞ ነው። አብረን የምንኖረው ከዛው አካባቢ ከኦሮሞ ህብረተሰብ ጋር ነው። ፍቅር እንጂ ጠብ የለንም። ወደን አማራ አልሆንም፣ እነሱን ፈልገው ኦሮሞ አልሆንም። እንግዲህ እዛ በፍቅርና በሰላም ስለምኖር ተጋብተን ጋብቻ ሆነን ተዋልደን ነው የምንኖረው። ከዚህ ጋር አራት ናቸው። እናታቸውንና እኔን አለያይተው ነው አንተ አማራ ነህና ከአንተ የተወለዱትም ልጆች አማራ ናቸው፣ ስለዛ አንተ መጥፋት አለብህ ስባል እኔ ልጆችን ይዤ እሸሽ ወጣውኝ። ሚስቴንና እኔን ተለያይተም ማለት ነው። እሷ እዛ ቀረች። ሀብት ንብረት ነበረ፣ ብዙ ንብረት ነበረ። ያ ንብረት ሁሉ ተዘርፏል። እዛ አካባቢ የሚኖር ገበሬ ነው፣ አርሶ አደር ነጋዴ ነው። አንድ ቀን በመንግስት ፖለቲካ፣ በሌላ ፖለቲካ ውስጥ ገብቶ የማያውቅ በመንግስት ላይ አምጾ የማያውቅ ስለ መንግስት ምርጫ ከተባለ ወጥቶ መምረጥ፣ ሌላ ፖለቲካ ምንም የማያውቅ ህብረተሰብ ነው እዛ አካባቢ ያለው። እኛም ስንኖር አንድ ቀንም ስለ ፖለቲካ አውርተን አናውቅም። ያለው በጊዜው የተመረጠ መንግስት ያስተዳድረናል፣ እየተዘዋወረ ሲመጣም ያለው መንግስት ያስተዳድረናል እንጂ ስለ መንግስት መጥፎ ተናግረን ወይ በመንግስት ላይ አምጸን አይደለም። እንግዲህ በጽንፈኛ አካል ነው ከዛ ከቦታችን ከቀያችን ከቤታችን ተለይተን በተለይ ውህድ ማንነት ያላቸውና ከእሳቸው ጋር የሚኖሩት ሶስት ልጆቻቸው ከእናታቸው በመለየታቸው ለስነ ልቦና ጭንቀት ተዳርገዋል ነበር ያሉት። እነዚህ ልጆች ከእናታቸው ከተለዩ አሁን ዓመት ከሰባት ወራቸው። እናታቸው እንኳን በአካል አይደለም በስልክ አያገኙ። እናታቸውን ሲናፍቁ ግን ምንም ማድረግ አልችልም። እንግዲህ ሰው ወዶ አማራ ባልሆነበት ወዶ ኦሮሞ ባልሆነበት የሌለ ትርክት እየተተረከ እንዴት ሆኖ ነው ይሄ ህብረተሰብ መለያየት የሚችለው? ለእኛ ጥያቄ ነው። አማራ ኦሮሞ፣ እኛ ጋር እዛ በምንኖርበት ወረዳ ውስጥ ባልየው አማራ ከሆነ ሚስትያ ኦሮሞ ናት፣ ሚስትያ ኦሮሞ ከሆነች ባልየው አማራ ነው። የተጋመደ ነገር ነው። እንግዲህ ይህን ህብረተሰብ በምን አይነት ተአምር መለያየት እንደሚችል እንዴት እንደሚሆን እነዚህ ልጆች አሁን ምንድን ነው ዕጣ ፈንታቸው? እድሜ ልክ እናታቸውን አጥተው ሲያለቅሱ መኖር በጣም ከባድ ያስጨንቃል ያስለቅሳል፣ ያሳዝናል። እኔ በየቀኑ ያለቅሱ ነበር። ልጆቼ በየቀኑ ነበር የሚያለቅሱት። ሰው የገደለ ሰው ሞቷል፣ ሞታለች እናታችሁ ይባላሉ። ግን በቁም በህይወት ይህን ያህል መለየት በጣም ከባድ ነገር ነው። ያሳመማል። ያለ እናት እያደጉ ነው ያለ አራት ልጆች እስከምናፈራ ድረስ ቢያንስ ከ25 አመት በላይ ቆይተናል። ይህን ያህል ጊዜ ስንቆይ ግን እኔ ከዛ አካባቢ ህብረተሰብ ጋር በድራ አንድ ነን። በቤተ ክርስቲያን አንድነን፣ ማህበራችን አብሮ ነው፣ ሃይማኖታችን አንድ አይነት ነው። ግን አሁን ላይ የመጣው ታሪክ በጣም የሚያሳዝን ነው። አራተኛ ልጃቸውን በመፈናቀላቸው ምክንያት በመልክ ለማየት አለመቻላቸውንም ጠቅሰዋል። እነዚህ ልጆች አሁን ያለ እናት ወይም ሞተች ሳንል ያለ እናት ሲቀሩ ሳትሞት በህይወት ያለ እናት ወላጅ አልባ ሲሆኑ መንግስት አለ። መንግስት ባለበት ሀገር ነው እንደዚህ እየተደረገ ያለው። ምን እንበል ወዴት እንበለው ምን እንደምንል ጭራሽኑ ግራ ገባን አቤቱታ ብለን አቤቱታችን አልተሰማ ጮኸን ጩኸታችን አልተሰማ መንግስት አለ ብለን ለመንግስት አመልክተን መልስ አላገኘን እስከ መቼ ነው የእነዚህ ልጆች ጣፋንታስ ያለናት የሚኖሩት ከዛ ከመጣን ጀምሮ እዚህ ስንኖር ደግሞ ለክልሉ መንግስት አመለከትን፣ ለፌዴራል መንግስት አመለከትን። መጠለያ እንዴት አናገኝም? እንደ አንድ ዜጋ የምንበለው የምንጠጣው፣ ለሌላው ሀገር የሚሰጠው ስጦታ ዩኤን የሚባል ዓለም አቀፍ እርዳታ ሰጪ ድርጅት ገብቶ በሌላው ቦታ እየሰጠ ነው። እዚህ ግን ምግብ ላይ የሚሰራ ምንም አይነት ድርጅት የለም። በጎ አድራጊ ግማሹ እንጀራ እያመጣ ግማሹ ወጥ እያመጣ ነው ይህን ህብረተሰብ ህይወቱን እስከ ዛሬ ያቆየው። ምክትል ጠቅላይ ሚኒስትሩ እራሱ መጥተው እዚህ ለምን ነው በረሃብ የምንሞተው? ያደረግኑ ነገር ካለ ለምን አትነግሩንም? ሲያባርሩን፣ ሲገሉ፣ በቁም ሲያቃጥሉን ሸሽተን የወጣ ነው። እዚህ ደግሞ እስካለን ለምን ምግብ አይሰጠንም ብለን ስንል ከአሁን በኋላ ምግብ አይርባችሁም ቀጣይ የሆነ አይሰጣችኋል ምንም የለም። ይልቁኑ ወደ ሀገር ከመመለስ እየጨመረ እየጨመረ ነው መፈናቀሉ፣ እየጨመረ ነው እየሄደ ያለው። በወንጡ ቤትዬ በአካባቢው በሚገኘው የመንግስት ትምህርት ቤት አራተኛ ክፍል እየተማረች ነው ታዳጊዋ። አባቷንና አያቷን በቅርበት ብታገኝም ከአመት በላይ የተለዩት እናቷ እንደሚናፍቋት ትናገራለች። አልማስ ትባላለይ ይው ሸኔ ያፈናቅልና ከሷ ላየን ከአባታችን ጋርና ሁሉ ነገር ያደርግልናል። ለእናቴ ይድረስ ባለችው መልእክቷም ይህም ብላለች። የእናት ፍቅር ብዙ ነገር ነው፣ ተነግሮም አያልቅም። የእናት ፍቅር በቃ ከሁሉም በላይ ነው። ስለዛ የእናት ፍቅር በአንዳንድ ብትነገርም መቼም አያልቅም። እኔ አንቺን በጣም ነው የምወድሽ። ከአንቺ ባልለይ ደስተኛ ነበርኩ ግን ጊዜ ለየን ወሰን የገለጠው ቤትዬን ጨምሮ ከሁለት የትዳር አጋሮቻቸው ሰባት ልጆችን ወልደው ለቁም ነገር ያበቁት ዳኖ ሀሮ ጅባት ነው ከሀገርም ከጓደኞች የተዘመድ ሆኔ አሳደግሁ ልጆች ዛሬ ግን በመጦሬ በመቀበሬ ልጆቼ በመቀበራቸው ልጆቼ አድገው እንጀራ ሲያገኙ ይኸው ብትንትና የአስራ ሶስት አመት ኮኔ ነው እ ዳኖ ወረዳ የገባሁት አገርም አላክ ዘመዴንም አላክ ዘመዴ ጅባት ወረሞ ነው አማራ ኦሮሞ ዘመድ ብዬ እዚያ ተቀምጨ ስንሆን አሁን በአናቱ ላይ ተነስተው ቡትን ትናረጉኝ አሁን በስተርጅና ወይንስ ሽቅብ ቁልቁል ብዬ አዳሪ ነኝ ወይንስ ተቀምጨ የሚያቀርበኛለ ልጆቼም አጥተው እኔም አጥቼ እያለቀስኩ እየተከስኩ ነው ያለሁት ይኸው አመት ተሰባት ወር የልጆችን አይን እያየውን የተቀመጥኩት በእድሜ ማምሻ ደረሰብኝ ያሉትንም ሲገልጹ የመንግስት ጫካ መንጥረን አቅንተን ለፍተን ደክመን ነው እንጂ ወይ የሰው ይዞታ ላይ ሄደን አልተቀመጥንም ወይ የሰው ይዞታ ሄደን አልተናጠቅንም በለፋንበት ግንድ ቀጥቅጠን ባፈራነው ኑሮ ላይ መሬት ላይ ነው የተቀመጥነው እንጂ ቡና ተደጃችን ስንለቅም፣ ከብት አርብተን ስንጠቀም አምርተን አግርድ ዘርተን አምርተን አግርደን ስንጠቀም አባረሩን ንብረታችንን ተነጠቅን ከብታችንን ተዘረፍን የምንለብሳ ጨርቅ እንኳን ይዘን አልወጣም የእድሜ ባለጸጓ እናት ሰብአዊነት የት ደረሰ ሲሉም መጠየቃቸው አልቀረም ለአሜሪካ ድምጽ መስፍን አራጌ ነኝ ከደብረ ብርሃን። መስፍን አራጌን ለዘገባው አመሰግናለው። አድማጮች፣ ዘጋቢያችን መስፍን አራጌ በመጠለያ ጣቢያው ተገኝቶ ያነጋገራቸው ተፈናቃዮች ታሪክ ይህ ብቻ አይደለም። ሌሎች ዘገባዎችንም ይዞ ይመለሳል። በዘገባው ውስጥ ከእናቷ ጋር ለመለያየት የበቃችው ሸኔ በሚል ቡድን በመፈናቀላቸው ምክንያት ሳቢያ እንደሆነ ታዳጊዋ እየገለጸች ሲሆን ሸኔ የሚለው ስያሜ የማይቀበሉትና ራሳቸውን የኦሮሞ ነጻነት ሰራዊት ብሎ የሚጠሩ ታጣቂዎች ቃል አቀባይ በተደጋጋሚ በሰጡት አስተያየት ከኦሮሚያ ክልል ሰላማዊ ሰዎች ላይ ጥቃት እንደማያደርሱ እንዲሁም እንደማያፈናቅሉ ገልጠው ሲያስተባብሉ መቆየታቸው አይዘነጋም። ክቡራትና ክቡራን አድማጭ ተመልካቾቻችን የመጽሔቱ ትንታኔ ርዕሶች ይቀጥላሉ። ተከታዩ ርዕስ ደግሞ ወደ ትግራይ ያሻግረናል። በትግራይ ክልል ትምህርት በአፋጣኝ ለመጀመር እንዲቻል እየሰራ መሆኑን ትምህርት ሚኒስቴር ገለጠ። የትምህርት ሚኒስቴር ሚኒስቴር ዲኤታ ዶክተር ሳሙኤል ክፍሌ የመሩት የፌዴራል መንግስት ልዑክ በትግራይ ትምህርት በአፋጣኝ ስለሚጀመርበት ጉዳይ ከክልሉ አመራሮች ጋር በመቅሌ ከተማ ላይ ውይይት አካሂደዋል። ሚኒስትር ዲኤታው ለአሜሪካ ድምፅ በሰጡት ማብራሪያ ታዲያ በትግራይ ክልል በአፋጣኝ ትምህርት ለመጀመር በሚቻልባቸው ተቋማት ትምህርት እንዲጀመር ጥናት በመካሄድ ላይ ነው ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳም በበኩላቸው የሰላም ስምምነቱ አስተማማኝ መሠረት እንዲኖረው ከሚያደርጉ አንዱ ትምህርት መጀመር ነው ነው ያሉት የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽም በበኩላቸው የትግራይ ጊዜያዊ አስተዳደር ቅድሚያ ሰጥቶ ከሚሰራቸው ጉዳዮች አንዱ የመማር ማስተማሩን ሂደት ማስጀመር ነው ብለዋል። ይሁንና አመራሮቹ በትግራይ ትምህርት የሚጀመርበትን ቁርጥ ያለ ቀን አልገለጡም። ሙሉጌታ አጽባሀን የተከታተለው በትምህርት ሚኒስቴር ሚኒስትር ዴታ ዶክተር ሳሙኤል ክፍሌ የተመራ ልኡክ በትግራይ ክልል በትምህርት ዘርፍ ላይ የደረሰውን ውድመትና በቀጣይ ትምህርት ለመጀመር የታቀደውን አስመልክቶ ከክልሉ አመራሮች ጋር በመቀለ ከተማ ውይይት አካሂዷል። የአዲስ አበባ፣ የባህር ዳር፣ የሰመራ፣ የጅግጅጋ፣ የደብረ ብርሃንና የጅማ ዩኒቨርሲቲዎች ፕሬዝዳንቶችም ከልዑካን ቡድኑ ጋር ተሳትፈዋል። ልዑካኑ በመቀለ ዩኒቨርሲቲ እና አፄ ዮሐንስ መሰናዶ ትምህርት ቤት በጦርነቱ የደረሰውን ውድመት የጎበኙ ሲሆን ከአሁን በፊት ከአንድ ሺህ አራት መቶ በላይ ተማሪዎች ከአንደኛ እስከ ስምንተኛ ክፍል ያስተምር የነበረውን በአሁኑ ጊዜ የተፈናቃዮች ማዕከል የሆነውን አድ ሐውሲ ትምህርት ቤትም ጎብኝተዋል። የትምህርት ሚኒስትር ሚኒስትር ዴታ ዶክተር ሳሙኤል ክፍሌ በትግራይ ክልል የተቋረጠውን ትምህርት ለማስጀመር የሚኒስቴር መስሪያ ቤቱ ጥናት እያካሄደ መሆኑ ገልጸዋል። ትምህርት ቅድሚያ ተሰጥቶት እንዲጀመር ይፈለጋል። በክልል መንግስቱም ጊዜ አስተዳደሩም በ ፌዴራል መንግስትም ያንን ለመፈጸም ትምህርት ሚኒስትር ከዩኒቨርስቲዎቹ ጋር ዩኒቨርስቲዎቹን በማስተባበር ከትምህርት ቢሮዎች ጋር ደግሞ ባለው የፌዴራል መንግስቱና የክልል መንግስቱ ግንኙነት ድጋፍ ያደርጋል። በፈጠነ ጊዜ አሁን ዛሬ ቀን መቁረጥ ተገቢ ስላለ ነው። በፈጠነው ጊዜ ትምህርት እንጀምራለን። ትምህርት ስንጀምር በሁሉም ዩኒቨርሲቲዎች በአንድ ጊዜ ላይሆን ይችላል። በሁሉም ፕሮግራሞች፣ በሁሉም ኮሌጆች በአንድ ጊዜ ላይሆን ይችላል። በትምህርት ቤቶችም እንደዚህ በአጠቃላይም ሁሉም ትምህርት ቤቶች በአንድ ጊዜ ላይ ጀምሩ ይችላሉ። በጥቂት እየጀመርን በፍጥነት የጎደሉትን እያሟላን እያሰፋ እንሄዳለን። በኢትዮጵያ የትምህርት ዘመን የሚጀመረው በዓመቱ መባቻ በመስከረም ወር ቢሆንም በኮቪድ 19ና በፈተና ምክንያት በአገሪቱ የትምህርት ዘመን ተስተጓጉሏል እርሱን ለማስተካከል እንሰራለን ብለዋል ሚኒስትር ዴታው። በትግራይ የሚጀመረውን የትምህርት ሂደት አስመልክቶ እቅዱን በቀጣይ ይፋ እንደሚያደርጉ አስታውቀዋል። በተጨባጭ ሊተገበርና ሀቀኛ በሆነ እቅድ በፈጠነው ጊዜ ማለት ነው ባጭሩ መስከረምን መጠበቅ ላይኖርብን ይችላል፣ አይገባንም ብዬ ማምናለሁ። በፍጥነት ማድረግ በምንችለው ጊዜ ግን ተማሪዎች ወደ ትምህርት እንዲመለሱ እንፈልጋለን። በዚህ ሀገር ውስጥ ትርክት መቀየር አለበት። ከጦርነት እና ከጦርነት ስሜት መውጣት አለብን። ጦርነትን ከሚያባብሱ ጉዳዮች ሁሉም አካል እንዲቆጠብ፣ ትምህርትን፣ ልማትን ቅድሚያ ሰጥተን መስራት አለብን። ጦርነት ያተረፈልን ነገር ይሆን አሁን ያየ ነው። ዛሬ የሰማ ነው። የቀረቡ ጉዳቶች ናቸው። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ በበኩላቸው በትምህርት መጀመር ጉዳይ አስመልክቶ በተደረገው ውይይት የሰላም ስምምነቱ አስተማማኝ መሰረት እንዲኖረው ከሚያደርጉ አንዱ ትምህርት መጀመር ነው ብለዋል። ከምንም ነገር በላይ ትግራይ ሰላም ወደ አስተማማኝ መሰረት ለመመለስ ትልቅ ሚና ካላቸው ነገሮች ወሳኙ የምንለው ትምህርት ነው ሁለት አራት ሚሊዮን አካባቢ ሰው በአንድ ጊዜ ወደ ትምህርት ቤት መመለስ የሚችልበት ሁኔታ መፍጠር የሚፈጥረው ድባብ ብቻውን። አሁን የተፈጠረውን ሰላም ሁሉም ሰው ይፈልገዋል፣ እንዲቀጥል ይፈልጋል። ግን በሚሊዮን የሚቆጠሩ ሕጻናት አራተኛ ዓመታቸውን ትምህርት ቤት ባልሄዱበት ሁኔታ፣ ዩኒቨርሲቲዎች የሚባሉ ተቋማት መፍረሳቸው መውደማቸው ብቻ ሳይሆን የጦርነቱ የእያንዳንዱ ሰከንድ ሪማይንድ በሚያደረግ ሁኔታ ወይ በተጎጁ አካል ጉዳተኞች ወይ በተፈናቃዮች በተሞሉበት ሁኔታ ምንም ይሁን የሰላም ኤንቫይሮመንት ፍላጎት ቢኖር የሰላም ኤንቫይሮመንቱ ሰስቴን ማድረግ በጣም ከባድ ነው። የመጀመሪያ ትኩረት መስጠት አለብን ተብሎ መጀመሩ የእኛም ዋናው ትኩረታችን ነው። በትምህርት መጀመር ጉዳይ ከፌዴራሉ መንግስት ጋር ተባብረን እንሰራለን ሲሉ አቶ ጌታቸው ገልጸዋል። በትግራይ የሚገኙ የአራት ዩኒቨርሲቲዎች አመራሮች ጦርነቱ ያደረሰባቸውን ጉዳት ለልዑካኑ አብራርተዋል። የኢትዮጵያ መንግስት ዩኒቨርሲቲዎች የጋራ ምክክር መድረክ ሰብሳቢ ሰብሳቢና የአዲስ አበባ ዩኒቨርሲቲ ፕሬዚደንት ፕሮፌሰር ጣሰው ወልደሃና በክልሉ ለሚገኙ አራት ዩኒቨርሲቲዎች የኢትዮጵያ መንግስት ዩኒቨርሲቲዎች በዚህ ወር ሀያ ሚሊዮን ብር ድጋፍ ለማድረግ ወስነዋል ብለዋል። የትግራይ ክልል የትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዮሽ በክልሉ ከ88 በመቶ በላይ የትምህርት ቤቶች ህንፃዎች ላይ በጦርነቱ ውድመት መድረሱን ነው የገለጹት። የመማር ማስተማር ሂደቱን የሚያግዙ ቁሳቁሶችም ወድመዋል፣ ተዘርፈዋል ያሉት ዶክተር ኪሮስ ባለን አቅም በክልሉ ትምህርት ለመጀመር ጥረት እያደረግን እንገኛለን ብለዋል። አጠቃላይ ትምህርት መሰረተ ልማት ከፍተኛ ጉዳት ደርሶበታል። በትግራይ ላይ የነበሩ ትምህርት ቤቶች፣ ኮሌጆች እነሱ ሲጠቀሙበት የነበሩ የትምህርት ግብአት መሳሪያዎች፣ ቤተ ምኮራዎች፣ መጻሕፍት፣ ኮምፒውተሮች በሙሉ ተወስደዋልም ተዘርፈዋልም ብዙ ጉዳት ደርሶበታል። ስለዚህ በአጠቃላይ በትግራይ ኮቪዱም ከዛ በተለይ ደግሞ በልዩ ሁኔታ በጠሩነቱ ጊዜ በተፈጠረው ውድመት አሁን ትግራይ ላይ ያለውን የስርዓት ትምህርት እንደ ትምህርት ኮላፕስ የሆነ ነው ያለው። ማስተማር ምንችልበት ሁኔታ አይደለም የቆየው በክልሉ ከመጋቢት ሁለት ሺ አስራ ሁለት ዓመተ ምህረት ጀምሮ ትምህርት በመቋረጡ ተማሪዎች በዕድሜያቸው ሊደርሱበት በሚገባ የትምህርት ደረጃ ላይ አይገኙም። በትግራይ ለሁኔታው የሚመች ስርዓት ትምህርት ያስፈልገዋል ብለዋል ኃላፊውም። ለመጀመር የሚያስችለንን ነገር መስራት ጥረት እያደረግን ያለ ነው። እንደ ሌላው አደለም ማለት፣ አንድ ተማሪ ትምህርት ቤት አልገባ ማለት በሱ ብቻ ሳይሆን ለቀጣይ ትውልድም እሱ ለሚወልደው ትውልድም የሚቀር ጉዳት ስላለው የሚቀጥሉ ተወሰነ አመታት ከትግራይ ወደ ዩኒቨርስቲ የሚገባው ሚኒመም እድሜ ሀያ ሁለት ነው የሚሆነው እስክናስተካክለው ማለት ነው። ኖርማሊ በ አስራ ስምንት አመቱ ነበረ አንድ ተማሪ ወደ ዩኒቨርሲቲ መግባት ያለበት አሁን ግን አራት አመት ትምህርት አልነበረም። ሌላ ቦታ ግን አስራ ስምንት አመቱ ገብቶ ነው በሀያ ሁለት አመቱ ተመርቆ ወደ ስራ ሚኒስ ተመራውና እኛ ግን በሀያ ሁለት አመቱ ወደ ዩኒቨርሲቲ ገብቶ ነው በሀያ ሰባት በሀያ ስምንት አመቱ ተመርቆ ዋ። ስለዚህ ይህንን የሚፈጥረው የራሱ የሆነ ማህበራዊ አሁን ያለው ቀውስ እንደገና ወደ ቀጣይ ትውልድ የሚሸጋገርበት ስለሆነ ከነዚዎችን አቮይድ ለማድረግ እስካሁን የደረሰው ውድመት አለ እስካሁን የቆየው መዘግየት አለ። ስለዚህ ይሄ ጉዳት ግን እንደገና ጥል አንድ ቦታ ላይ መቆምና ትምህርት መጀመር ስላለብን ትልቅ ትኩረት ቅድሚያ ተሰጥቶት የሚሰራ ሆኖም አመራሮቹ በሰጡት አስተያየት በትግራይ ትምህርት የሚጀመርበት ቁርጥ ያለ ቀን አልገለጹም። ለአሜሪካ ድምፅ ሙልጌታ ጽባሃም መቐለም። አመሰግናለሁ ሙሉጌታ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን የአርብ ምሽት ስርጭታችንን ነው። ተከታዩ ሌላ የተፈናቃይ ጉዳይ ዘገባ ደግሞ የነዋሪዎች ጥቃትና መፈናቀል የአፋርና የሶማሌን ክልሎች እያወዛገበ መሆኑን ይዘረዝራል። የሶማሌ ክልል ልዩ ኃይል አባላት በአፋር ክልል ውስጥ ጥቃት እየፈጸሙ ነው ሲሉ የአሜሪካ ድምፅ ያነጋገራቸው ነዋሪዎች አመለከቱ። በጥቃቱም አርብቶ አደሮች ከፍተኛ ጉዳት ደርሶባቸዋል ነው ያሉት። ከሶማሌ ክልል አስተያየታቸውን የሰጡ ሌሎች ነዋሪዎች በበኩላቸው የክልላቸውን ወሰን አልፎ እስከ አፋር ክልል የደረሰ የልዩ ኃይል ወታደራዊ እንቅስቃሴ አለመኖሩን በመጥቀስ ያስተባብላሉ። በአፋር ክልል ውስጥ በሚገኙ ሶስት ቀበሌዎች ላይ በሚነሳ የይገባኛል ውዝግብ ሳቢያ ተደጋጋሚ ግጭቶች እየተከሰቱ ሲሆን በሶማሌ ክልል በኩል አስተያየታቸውን የሰጡ ነዋሪዎች ታዲያ እነኚህ ቀበሌዎች በርካታ ሰዎች ተፈናቅለውባቸዋል ሲሉ ወቀሳቸውን አሰምተዋል። ይህንኑ አስመልክቶ አስተያየታቸውን የሰጡ አንድ የሕግ ባለሙያ ከግጭት ይልቅ ሕጋዊ አማራጮችን መከተል የተሻለ መፍትሔ ያስገኛል ባይ ናቸው። አዲስ ቸኮል ነው ያጠናቀረው። በዋሽ ከተማ ውስጥ ነዋሪ እና የአፋር ወጣቶች አደረጃጀት አመራር መሆኑን የሚናገረው አቶ አብደላ ሀጂ ለአሜሪካ ድምጽ በስልክ በሰጠው አስተያየት ላለፉት አስር ቀናት የሶማሌ ክልል ልዩ ኃይል በአፋር ክልል ውስጥ በሚገኙ ከተሞች ጥቃት ማድረሱን ይናገራል። በክቢያን እስከ ስድስትና ሰባት ቦታ በላይ ላይ ነው ግንባሮች ላይ ነው ጦርነት እያካሄደብን ያለው የሶማሌ ክልል ጥምር ታጣቂ ኃይል አንደኛው በየንቡዲ በኩል ነው። በዋኒ በኩልም አለ። ሁለት ገላዕሉ በኩል አለ። በዚህ በሸሩካም ሪንቱ በኩል አለ። በአሚበራ ደግሞ ተስኩቲ እና ሊደርቱ ኤሪያ ላይ አለ። በከባድ መሳሪያም እንግዲህ ጥቃት የተፈጸመብን፣ የአፋር ሴቶች ተጎድተዋል። በርካታ ህጻናት ተጎድተዋል። የአፋር ቤቶች ተቃጥለዋል። ከጋራ ላይ በሚተኮስ ከባድ መሳሪያ ነው እንግዲህ ቤቶች እየተቃጠሉብን ያሉት በርካታ አርብቶ አደሮችም ተቃጥለዋል። ቢያንስ ከአምስት መቶ በላይ የቁም እንስሳትን ተዘርፈውብናል። ሌላው የሰመራ ሎጊያ ነዋሪ አቶ ኡመር ድሬስ በበኩላቸው ግጭቱ ላለፉት አምስት አመታት ሲካሄድ የቆየው ጥቃት አካል እንጂ እንደ አዲስ የሚጠቀስ አይደለም ይላሉ። ሰሞኑን እየተካሄደ ያለው ጦርነት ላይ ባይዞሪያውን ጦርነቱ ከበድ ስላለ ሊሆን ይችላል እናንተ ጋ የደረሰው እንጂ፣ በየቀኑ የአፋር እናቶች፣ የአፋር ህጻናት፣ የአፋር ሽማግሌዎች በየቀኑ እየተገደሉ ነው። ጥቃቱ ተከፍቶባቸዋል ከተባሉ ቀበሌዎች አንዱ የሆነው የገዋኔ ወረዳ ህዝብ ግንኙነት ኃላፊ አቶ አሊ በጉዳዩ ለመረጃ ሊሰጡን ከቀጠሩም በኋላ ስልካቸውን ባለማሳታቸው ያደረግነው ተደጋጋሚ ሙከራ ሳይሳካ ቀርቷል። ከሶማሌ ክልል ጋር አዋሳኝ ሆነው የአፋር ክልል ዞን ሶስት አስተዳዳሪ የሆኑት አቶ አብደው አሊም እንዲሁ ሀሳባቸውን ቀይሮ መረጃ ከመስጠት ተቆጥበዋል። ለክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ አምር ካሎይታም የእጅ ስልካቸው ላይ በተደጋጋሚ ደወል ና የጽሁፍ መልእክት የላክም ቢሆንም ምላሽ አላገኘንም። በሶማሌ ክልል በኩል በጉዳዩ ላይ ያናገር ኳቸው ጥቃት ተከፍቶባቸዋል የተባሉት የአፋር ወረዳዎች አጎራባቸው ነው። የዱኔር ወረዳ ወጣቶች ና ስፖርት ጉዳይ ኃላፊ የሆኑት አቶ አሊ አውሌድ ነበር። አቶ አሊ እርሳቸው አመራር በሆኑበት ወረዳ ወደ አፋር ክልል ወሰን የሚሻገር ምንም አይነት ወታደራዊ እንቅስቃሴ የለም ይላሉ። አሁን እየተደረገ ያለው ወራሪው በሌላ በኩል እየተወረርኩ ነው ይላል ሶማሌ ክልል መንግስት እየደገፈ ነው። ሶማሌ ክልል መንግስት ቢደግፈን ኖሮ አንድም የሶማሌ ማህበረሰብ አይፈናቀልም ነበር። በአንጻሩ የሶማሌ ክልል የአፋር ታጣቂዎች ሰለባ ነው ሲሉ ጉዳዩን ወደ አፋር ክልል ይወስዱታል። አቅጣጫ እኔ ባለሁበት ቦታም የተፈናቀለ አሁን አሁን ባለበት በየቀኑ የተፈናቀለ ያለ ሰው አለ። በታች በኩል በበዲወይን በኩል አለ። በገርበ ና መጠኔ በኩል አለ። በቀረፍ በኩል አለ። የምናወራቸው ገባኝነት ጥያቄ የሌለበት አካባቢ እኮ ነው ተፈናቅሎ እስካሁን ያልቆመው ነው ነው የምንለ እንጂ የገባኝነት ጥያቄ የነበረባቸው ሶስቱ ቀበሌዎች እነሱ ድሮ ታሪክ ሆኖ ከአምስት ዓመት በፊት አልፏል። ተጨፍጭፏል። የእነሱን አባወራዎች ና እማወራዎችን ተከትሎ እየመተመታ እየተፈናቀለ ነው ከሆነ ብለ በአፋር ክልል ውስጥ በሚገኙና የይገባኛል ውዝግብ ከሚነሳባቸው ቀበሌዎች አንዱ በሆነው ገዳማዊት ወይም ገርቤ ሴት ወልዶ ማደጋቸውን የነገሩ አቶ ዩሱፍ ቦስ በሬም በአፋር ታጣቂዎች ተደጋጋሚ መፈናቀል ደርሶብናል ሲሉ ይከሳሉ። ተወለድኩት ገዳማዊቱ ከተማ ነው። አሁን ተፈናቅዬ እየኖርኩበት ያለሁት ደግሞ አስቡል የሚትባል ከተማ ናች። በኤረብ ወረዳ ሴርናት የቲሶን ማለት ነው። ሶስቱ ከተሞች ቱ፣ እንዱፎ እና አዳይቱ በዋና ጎዳና ላይ ማለት በጅቡቲ እና አዲስ አበባ የሚያገናኝ መንገድ ላይ የሚገኙ ናቸው። ስለዚህ እነዚ ከተሞች የተፈናቀሉት እንዳለ ህብረተሰብ በአፋር ክልል ልዩ ኃይል ምክንያት የተፈናቀሉት እስካሁን ደግሞ ተፈናቃዮቹ የት ነው የገቡት? ብሎ የጠየቀን ፌዴራል መንግስት እንደሌለ ነው ምነግረ ተፈናቃዮቹ ደግሞ አብዛኛው ያለውበትን ያሉት አስቡሊ ሙሉ አሉ አፍደም አሉ ጴረር ከተማ ይገኛሉ፣ አቢኬ ከተማ ይገኛሉ። በጣም ብዙ ናቸው። ባለፈው ሳምንት የአሜሪካ ድምጽ ያነጋገራቸው በሶማሌ ክልል የሴቲ ዞን የአደጋ መከላከል ና ዝግጁነት አላቸው አቶ ሀሰን ራቢያ በአፋር ታጣቂዎች ጥቃት የተፈናቀሉ አርባ ዘጠኝ ሺ ሁለት መቶ አባወራዎች ወይም ሶስት መቶ ሺ ገደማ ነዋሪዎች በመጠለያ ጣቢያ ና በልዩ ልዩ ዞኑ አካባቢዎች ተበታትነው እንደሚገኙ መግለጻቸው ይታወሳል። በአፋር ክልል የሰመራ ሎጊያ ነዋሪ አቶ ኦመሪ ድሬስ ግን የአቶ ሀሰን ራቤን ወቀሳ አይቀበሉትም። በአፋር ክልል ስር የሚገኙና የሶማሌ ወገኖች ከሚበዙባቸው ሶስት አዋዛጋዊ ቀበሌዎች በራሳቸው ፈቃድ የለቀቁ ይኖራሉ። ሆኖም አፋር ወደ ሶማሌ ክልል ገብቶ ጥቃት የሚፈጽም ታጣቂ የለውም ብለዋል። አፋር ላይ መንግስት ከሚያውቀውና ከአርብ ወታደሩ ውጭ አንደኛ ታጣቂ የሚባል ሀይል የለም። ሁለተኛ ደግሞ አፋር ላይ ያለው ሚሊተሪ ፎርስ አሁን ያለው በኢትዮጵያ ሰሜኑ የተነሳው ጦርነት ምክንያት ወደ ሰሜኑ የሀገራችን ክፍል ላይ ያለው ያ የአፋር ሚሊቴሪ ፎርስ ማለት ነው። አሁን እየተዋጉና አርብቶ አደሮች ናቸው። እዚያ አካባቢ ምንም አይነት ንጽዋማ ታጣቂ የሚባል ኃይል የለም። እዛ ያለው ራሱን እየተከላከለ ያለው አርብቶ አደር ህዝብ ነው። እዛ ጋር እየተዋጠቀ ያለው ሶስት ቀበሌ ላይ ለምሳሌ አሁን ከዞን አንድ ወደ ዱክ አካባቢ በሰላም ከአፋር ጋር እንኖራለን ብለ የመረጡ የይሳ ማህበረሰብ አባላት እዚህ እየኖሩ ነው። ምንም አይነት ችግር ያልፈጠሩ እዚሁ ከአፋር ጋር በሰላም እየኖሩ ነው። በጉዳዩ ላይ እንደ አፋር ክልል ሁሉ በሶማሌ ክልል በኩልም የክልልና የዞን አመራሮች መረጃ ለመስጠት ፈቃደኞች አይደሉም። በአፋር ክልል ውስጥ በሚገኙና ሶማሌ በሚበዛባቸው ሶስት ቀበሌዎች የተነሳ የአፋርና የሶማሌ ክልሎች ላለፉት አምስት ዓመታት ተደጋጋሚ ግጭቶች እየተካሄደባቸው ይገኛሉ። ለግጭቱ የተሻለ መፍትሄ ሊያስገኝ የሚችለው ሰላማዊ አማራጮችን በመጠቀም እንጂ ደንብ መፋሰስ አይደለም ሲሉ በድሬዳዋ ዩኒቨርሲቲ የህግ ትምህርት ክፍል ባልደረባ የሆኑት አቶ አማኑኤል መሰለ ይመክራሉ። ጥያቄያቸውን በዘላቂነት መፍታት የሚቻለው ያው በዚያን መካከል ወይም ድንበር መሰረት ያደረጉ ግጭቶች ሲከሰቱ ግጭቶቹን ምትፈታው በሪፈረንደም ነው። ህገ በተወሰነ ደረጃ ያስቀምጣል። ነገር ግን እንደምታውቀ በሀገር ደረጃ ህገ መንግስቱ ወይም ህገ መንግስቱ የተቀመጡ አንቀጾች በተለይ ከድንበር ከማንነት ጋር የተያዙ አንቀጾች ላይ የጋራ መግባባት በሀገር ደረጃ የለም። ስለዚህ ህገ መንግስቱን መሰረት አድርገ ድንበር ጥያቄ ሪፈረንደም ለመፍታት ትሄድ የሚያስማማ ወይም በሁለቱ ፖለቲካ ሌሊቶች መካከል የጋራ የሆነ መስማማት ላይ ለመድረስ የሚቸግራቸው ይመስለኛልና ከዛ አንጻር ሪፈረንደም ምንም እንኳን መፍትሄ ቢሆንም ሕገ መንግስቱ ላይ መሰረታዊ ጥያቄ ያላቸው ማህበረሰቦች ስላሉ፣ በዛ አንጻር ሕገ መንግስቱ መሰረታ ሕገ መንግስታዊ መልስ ለመስጠት መሄድ አፈጻጸሙ ደካማና ይህን በሁለቱ መካከል ለማምጣት የምትፈልገውን ዘላቂ መፍትሄ ለማምጣት የሚቸግር ይመስለኛል። ከዛ ባለፈ ህገ መንግስታዊ ማሻሻያዎችንም የተለያዩ በድንበር ምክንያት የሚነሱ ግጭቶች ከፖለቲካል ሪፕሬዘንቴሽን ጋር በተያያዙ በሀገር ደረጃ እንደምታውቀው የብሄራዊ ምክክር ኮሚሽን ተቋቁሟል እና ስለዚህ አገሪቷ በእያንዳንዱ አካባቢ የሚነሱ የድንበር ጥያቄዎች በአፋርና በሶማሌ አካባቢ የሚነሱ የድንበር ጥያቄዎችንም በብሔራዊ ምክክርና በምክር ወይም ብሔራዊ ድርድርና ውይይት በሚደረገው ፕላትፎርም መፈታት የሚችል ይመስለኛል። አቶ አማኑኤል መሰል አያይዘው እንዳስገነዘቡት ሀገራዊ ምክክር መድረኩና ሕገ መንግስቱን በመፍትሄነት ከመጠቀም ባሻገር ታላቅ ሀገራዊ ኢኮኖሚያዊ ተፅዕኖ ማሳደር የሚችሉትን የእነዚህን አካባቢዎች ሰላም በዘላቂነት ለማረጋገጥ የፌዴራል መንግስቱ በጥናት ላይ የተመሰረተ መፍትሄ ሊያቀርብ ይገባል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አመሰግናለሁ አዲስ። ካሜሮን ውስጥ ሀያ አምስት ሰዎች በታጣቂዎች ታገቱ። የደህንነት ኃይሎች ካሜሮንና ናይጄሪያን ከሚያዋስነው ድንበር አቅራቢያ ታጣቂዎችን አግተው የወሰዷቸው ሀያ አምስት የመንደሪቱ ነዋሪዎች ለማስለቀቅ ፍለጋ ይዘዋል። በሁለቱ ሀገሮች የድንበር አካባቢዎች የሚንቀሳቀሱትን የታጠቁ ወንጀለኞች መንግስት እንዲያስቆምም ጥሪ አሰምተዋል። ሞኪ ኤድዊን ክንዴዛ ከያውንዴ ካሜሮን ያደረሰንን ዘገባ እንደሚከተለው አቀርበዋለሁ። የካሜሮን ባለስልጣናት እንደገለጡት ማንነታቸው ያልታወቁ ታጣቂዎች በያዝነው ሳምንት አገሪቱን ከናይጄሪያ ጋር ከሚያዋስነው ምዕራባዊ ድንበር አቅራቢያ በምትገኘው የአኮ ወረዳ በየቀኑ ጥቃቶችንና ዘረፋዎችን በመፈጸም የመንደሪቱን ነዋሪዎች አግተው ወስደዋል። በመቶዎች የሚቆጠሩ ነዋሪዎችም ጥቃቱን ሸሽተው መሄዳቸውን የወረዳው ባለስልጣናት ጨምረው አመልክተዋል። የአኮ ከንቲባ ንካንያ ንኩዋይ እንዳስረዱትም ማንነታቸው ያልታወቁት እነኚህ ታጣቂዎች በሁለቱም ሀገሮች ድንበሮች አቅራቢያ ባሉት አካባቢዎች ይንቀሳቀሳሉ። እስካሁን 25 ሰዎች ታግተዋል። ምናልባትም ከሰኞ ጀምሮ ሌሎች ተጨማሪ ሰዎች ታግተው ሊሆን ይችላል ብለን እንሰጋለን ምክንያቱም ቡኩ አባፉም እና እንዲሁም ወደ ናይጄሪያ ከሚያስገባው ድንበር አቅራቢያ በምትገኘው አኩዋንቻ ያሉ ሰዎችን መድረስ ባለመቻላችንና ከአጋቾቹ ከራሳቸውም ቢሆን ይህን የሚያደርጉበትን ምክንያት በተመለከተ የሰማነው ነገር ስለሌለ ትክክለኛውን ሁኔታ አናውቅም። የታፈኑት ሰዎች ይገደሉ በሕይወት ይኑሩም አናውቅም። ይህ በእንዲህ እንዳለም ታፍኖ የተወሰዱትን ለማስለቀቅ እና የታጣቂዎቹን እንቅስቃሴ ለመግታት ከናይጄሪያ ድንበር አቅራቢያ ጦር አሰማርቻለሁ ሲል የካሜሮን ወታደራዊ ኃይል አስታውቋል። የምንቤምቤ የባህልና ልማት ማህበር በናይጄሪያ ድንበር አካባቢ ያሉ የካሜሩን መንደሮች ነዋሪዎችን የሚረዳ የካሜሩናውያን የረዴት ቡድን ነው። ጥቃት አድራሾቹ በየቀኑ በርካታ የመንደሪቱን ነዋሪዎች እያፈናቀሉ መሆናቸውን የገለጹት የቡድኑ ፕሬዝዳንት አቤል ሸዋ፣ አብዛኞቹም ሴቶችና ሕፃናት ናቸው ይላሉ ከአኮ ከአሜሪካ ድምፅ ጋር በመልእክት መላላኪያ መተግበሪያ አማካኝነት ባደረጉት ልውውጥ ሞስት ኦፍ ዘ ቪሌጅስ ሃ ቢን አባንዶንድ ህዝቡ ለደህንነቱ ሲል ወደ ናይጄሪያ እና ወደ አኮ ከተማ በመሰደዱ አብዛኛዎቹ መንደሮች ባዷቸውን ቀርተዋል። በመሆኑም የሰብአዊ መብት ተሟጋች ድርጅቶች ጣልቃ እንዲገቡና ወደ አካባቢዎቹም መጥተው ከቀያቸው የተፈናቀሉ እና ራሳቸውን የሚያስተዳድሩበት የሌላቸውን ሰዎች እንዲረዱ ጥሪ እያሰማን እንገኛለን። ሴቶችና ሕፃናት እየተሰቃዩ ነው መላው የሲቪል ማህበረሰብ ክፉኛ ተገድቷል። ሰዎች በፍርሃት እንደተዋጡ ነው ያሉት ሽዋ። አክለውም የካሜሩን መንግስት ለተፈናቃዮቹ እርዳታ እንዲያደርግ ጠይቀው ተፈናቃዮቹን ተቀባዩ ማህበረሰብም ምግብና መጠለያ እንዲለግስ ተማጥነዋል። የአካባቢው ባለሥልጣናት በበኩላቸው ለአሜሪካ ድምፅ ሲናገሩ አጋቾቹ ከናይጄሪያ የመጡ የፉላኒ ተወላጅ አርብቶ አደሮች ናቸው ይላሉ። አርብቶ አደሮቹ ከአሁን ቀደም በተለያዩ ጊዜያት ለከብቶቻቸው የግጦሽ ሳር ፍለጋ የካሜሩንን ድንበር አቋርጠው በሚገቡበት ወቅት ከአካባቢው አርሶ አደሮች ጋር ግጭት ይቀሰቅሱ እንደነበርም ባለሥልጣናቱ አስታውሰዋል። በተጨማሪም የድንበሩ አካባቢ መንደሮች ነዋሪዎች እንደ ቦኮ ሐራም የመሳሰሉ ከናይጄሪያ የሚነሱ እስላማዊ ታጣቂዎች ጥቃት እንደሚደርስባቸውም ተገልጠዋል። ይሁን እንጂ እንደ ባለሥልጣናቱ እይታ በምዕራብና በመካከለኛው አፍሪካ ተበታትነው በሚገኙት አርብቶ አደር የፉላኒ ተወላጆች ይህን መሰል መጠነ ሰፊ ጥቃት ሲፈጸም በአስር ዓመታት ጊዜ ውስጥ ያሁኑ የመጀመሪያው ነው። እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ ም በናይጄሪያ ፉላኒ አርብቶ አደሮችና በካሜሩናውያን አርሶ አደሮች መካከል በመሬት ይዞታ ይገባኛል የተቀሰቀሰውን ግጭት ተከትሎ የካሜሩን ወታደሮች በባኦሮ መንደር የድንበር ኬላ መስርተው መቆየታቸውም ይታወቃል። የመጨረሻው ዘገባ ለጎዳና ተዳዳሪ ህጻናትና ወጣቶች ተገቢውን ጥበቃና ድጋፍ አላደረጉም በሚል የሕግ ባለሙያዎች ለሰብአዊ መብቶች የተሰኘው ተቋም ከሰሞኑ የኢትዮጵያን መንግስት ተቋማት ላይ ክስ አቅርበዋል። ይህንን በተመለከተ ክሱን ያቀረበው ተቋም ባልደረባና በአዲስ አበባ ዩኒቨርሲቲ የሕግ መምህሩ ዶክተር መሰንበት አሰፋን አነጋግረናል። ተቋማቱን ለመክሰስ ያበቃውን አጠር ያለ ጉዳይ በቅድሚያ ያስረዳሉ። አበባ ውስጥ በጣም በከፍተኛ ደረጃ የጎዳና ተዳዳሪዎች አሉ። ቁጥራቸው አሁን ባለው ጥናት የሚያሳየው ከስልሳ እስከ ሰባ ሺህ የሚሆኑ ህፃናት እንዳሉ የጎዳና ተዳዳሪዎች የተለያዩ ጥናቶች የሚያሳዩት፣ የመንግስትም ሪፖርቶች እና ጥናቶች ይህን ቁጥር ነው የሚያሳዩት። አሁን ባለው ሁኔታ ሶስፍ ሆነ ችግር ነው። ማንም ሊታዘበው የሚችል የማህበራዊ ቀውስ ነው ማለት ይቻላል። እና ደግሞ አይ ቲንክ ትንሽ በጣም ደግሞ ሊናን ሚነካ የሚያደርገው ህፃናቱ ኦልሞስት የተረሱ የማህበረሰብ ክፍሎች ተደርገው ነው የሚታዩት። ያን እንዴት ነው ማድረግ የምንችለው የሚለውን ነገር ስንነጋገር የኛ እንግዲህ ሀሳብ የመጣው መንግስት በሚገባው ደረጃ ይህን የማህበራዊ ችግር ለመፍታት የሚያስችል አደረጃጀትም፣ ፋይናንስም፣ የፖሊሲ የህግ ማዕቀፍም የለውም ነው። ይሄን መነሻ አድርገን ነው እንግዲህ እነዚህ የተባሉትን ተቋሞች በሚኒስትር ደረጃም ከተማ መስተዳደሩም ያሉ የተለያዩ ተቋማትን የሴቶችና ማህበራዊ ጉዳይ ቢሮን ጨምሮ ሴቶችና ማህበራዊ ሚኒስትር፣ ፌደራል ፖሊስ፣ ሌሎችም ተቋሞች ክሱ የቀረበባቸው ማለት ነው እንግዲህ። ከዚህ ቀደም የመንግስት ተቋማት በመሰለ ርዕሰ ጉዳይ ላይ ክስ የቀረበባቸው አይመስለኝም። ያቀረባችሁት ክስ ተቀባይነት ቢያገኝ በጠየቃችሁት መሰረት ውሳኔ ቢሰጥ የሚኖረው ፋይዳ ምንድን ነው? ከተጠቀሱት ችግሮች ጥልቀት አንጻር የፍርድ ቤት ትዕዛዝና ውሳኔ ይህን ችግር በማቃለል ደረጃ ምን ያህል ኃይል አለው ብለው ያስባሉ? እንደ ልምድ ተወስዶ እንደ ሙከራ ሊባል ይችላል። ይህን ጉዳይ እያቀረብ ያለ ነው። የሰብአዊ መብት ሞሪስ ሲነሳ ዜጎች በመንግስት ላይ ያላቸውን መብት በመንግስት እና በዜጎች መሀል ያለን ግንኙነት የሚገዛ ህግ ነው። በህገ መንግስቱ መሰረት ደግሞ ሁሉም ተቋማት ፍርድ ቤቶችን ጨምሮ ሰብአዊ መብቶችን የማስከበር ዋና ትልቁ ግዴታቸው ነው። በአንቀጽ አስራ ሶስት ላይ እንደተቀመጠው ማለት ነው። እኛ አሁን የተጠቀምነው ስልት የስልታዊ የህግ ሙግት የሚባል አለ፣ ስትራቴጂክ ሊቲጌሽን። ይሄ ምንድነው? በዋናነት አላማው በሁለት ወገኖች በሚደረግ የህግ ክርክር ላይ ሳይሆን በዋናነት ማህበራዊ ችግሮች፣ ሰፊ የፖሊሲ የአደረጃጀት ችግሮች ሲኖሩ እነዚህን ችግሮች በፍርድ ቤት ሙግት ለማስተካከል መሞከር ነው ትልቁ ዓላማ ነው። አይ ቲንክ እሱን የህግ ልምምድም ለማስረት የህግ ኮሚኒቲም ደግሞ የተሻለ ግንዛቤ እንዲኖረው ለማድረግ ነው። በተወሰነ ደረጃ እንግዲህ ተስፋ ያለው የሚመስለኝ የፍርድ ቤቶች አደረጃጀቱን ስታየው በጣም ከበፊቱ ትንሽ ለውጦች አሉ። አንዳንድ ለውጦች ለምሳሌ ፌዴራል ፍርድ ቤቶችን አደረጃጀት ስታይ ሰብዓዊ መብት ጉዳዮችን የሚችል ችሎት ለብቻው አቋቁሟል። ያ ማለት አይ ቲንክ ትኩረት አድርጎ ጉዳዮችንም ለማየት ያለውን ተነሳሽነት በተወሰነ ያሳያል ብዬ አስባለሁ። እንግዲህ እኛ እያሰብን ያለን ወሱ ነው። ቲንክ እንዳልኩ ሰፊ የሆኑ ማህበራዊ ግሮችን በፍርድ ቤት እና በህግ አንጻር እንዴት መመለስ እንችላለን። ለምሳሌ አሁን ሁሉም ሰው ስለ ጎዳና ተዳዳሪዎች ያለውን ሁኔታ ያውቃል። ምን ከንፈር መቶ ዝም ከማለት መንግስት በሚገባው ደረጃ ሀላፊነትን አልተወጣም። ያ ኃላፊነት ደግሞ በሕገ መንግሥት በተለያዩ ህጎችና ፖሊሲዎች የተቀመጠ ኃላፊነትን አልተወጣም። ስለዚህ እንዲወጣ እንዲያደርግ ነው እንግዲህ እኛ ፍርድ ቤት የሚያቀርብ ነው ጉዳይ ማለት ነው። ኢትዮጵያ እንግዲህ በታሪክ የህግ አውጭና ተርጓሚው ተቋም ወይንም ደግሞ ህግ ተርጓሚውና አስፈጻሚው አንዳቸው በአንዳቸው ስራ ውስጥ ጣልቃ ሲገቡ በተደጋጋሚ ታይተዋል። የፍርድ ቤቶች ነጻነት ጥያቄ አሁን አሁን የተወሰነ መሻሻል ቢኖረውም ዛሬም ድረስ ግን አጠያቂ ነው እንደሚታወቀው። ይህ በሆነበት ሁኔታ በሀገሪቱ ውስጥ አበይት የሚባል የህግ አውጪ ተቋምን ጨምራችሁ ነው የከሰሳችሁት። ተገቢውን ፍትህ በማግኘቱ ጉዳይ ምን ያክል እርግጠኞች ናችሁ? አጠራጣሪ አይሆንም ወይ? ኢትዮጵያ መንግስት እንደሚታወቀው የህጻናት ኮንቬንሽንን ፈርሟል። በዛ ኮንቬንሽን መሰረት በየአራት ዓመቱ በየአምስት ዓመቱ የኢትዮጵያ መንግስት በሚያቀርበው ሪፖርት መሰረት ኮሚቴው ይገመግማል። የኢትዮጵያን ህጻናት መብት አያያዝን በተመለከተ ምን ደርሷል የሚል እዛ ላይ አሁን በግልጽ የተቀመጠው ነገር መንግስት በተለይ የጎዳና ተዳዳሪዎችን በሚመለከት ብሔራዊ ስትራቴጂ አዘጋጅቶ ችግሩን በዝናቂነት ለመፍታት አንድ ናሽናል ስትራቴጂ ብሔራዊ ስትራቴጂ ማዘጋጀት አለበት የሚል አቅጣጫ ለምሳሌ አስቀምጦ ነበር። ያ ከተነገረ አሁን ፕሮባብሊ ወደ ከአምስት ከስድስት ዓመት በላይ ይሆናል። ኮሚቴው ይሄን ውሳኔ ወይም ደግሞ ውሳኔ ሀሳብ ካቀረበ ቤዚክሊ፣ አንዳንዶቹ ነገሮች ፍርድ ቤቱ የህገ መንግስት ያለውን ኃላፊነት ተጠቅሞ መወሰን ከቻለ በግልጽ ያሉ የመንግስት ያልሰራቸውን ኃላፊነቶች አልሰራም ስለዚህ አጣቂያን እንዲሰጥበት ነው። እንደዚህ አይነት ሌላው እንደዚሁ ህጻናትን ደግሞ የጎዳና ተዳዳሪ ልቅ ምሎች ሲመጡ ሰብስቦ የማጎር አንድ ቦታ ላይ የማስቀመጥ አይነት አሰራሮች በፍጹም ህገ መንግስቷንም አይደሉም። ሰብአዊነትን የተከተለ አሰራር አይደለም። ይሄንም ዲክለራተሪ ጃጅመንት የመንግስት አስፈጻሚ አካላት ይሄ የህፃናትን መብት በሚጎዳ መልኩ ህገ መንግስቷን ከሰላሳ ስድስት ላይ የተቀመጠ እንደምታውቀው፣ በማንኛውም ጉዳይ ላይ የህፃናትን መብት በቅድሚያ መሰጠት እንዳለበት ያመለክታል። ስለዚህ ከህግ አንጻር ካየው ሰፊ የውሳኔ ሊሰጥባቸው የሚሉ ሀሳቦች አሉ። ግን እንግዲህ መንግስት እንግዲህ ሲከሰስ ምንም ጥያቄ የለውም። ትልቅ ጉልበት ያለውና አካል ነው እየከሰስ ያለ ነው። ግን ደግሞ አሁን እያልን ያለ ነው አሁን ሰብአዊ መብትን የማክበር የሁሉም ኃላፊነት ነው። በተለይ ህጻራትን በተመለከተ ደግሞ ሲሆን፣ ዜጎችም መንግስትን በጋራ መፍታት ያለባቸው ነገር ነው። ስለዚህ ፖለቲካዊ የሆኑ ነገሮችን ለማንሳሳብ፣ ግልጽ የሆኑ ግድፈቶችን የመንግስት አሻሽሎ ማህበራዊ ቀውሶችን የመፍታት አቅም ሁሉም ኃላፊነት በየደረጃ እንዲወጣ የማድረግ ስራ ነው እየሰራ ነው። ለየት ባለ መልኩ የእናንተ ክስ የጎዳና ተዳዳሪዎች ጥበቃ ላይ የበለጠ ትኩረት አድርጓል በሀገሪቱ ደግሞ የተለያዩ ጥጎች ሳይቀር ከሞቀ ኑሯቸው የሚገፉ ሚሊዮኖች እንዳሉ ይሰማል ይታያል እኒህ ህብረተሰብ ክፍሎች ላይ ብቻ ማተኮር በቂ ነው ወይ ብለው የሚጠይቁ ይኖራሉ የተቋማችሁ መጪ ጉዳዮችስ ምን ይመስላሉ ሁሉንም ችግሮች ቦታና አፈታት አላቸው ስርዓት አላቸው እንደዜጋ ማድረግ የምንችለው ላሉ ችግሮች በአቅማችን እንደ ጠበቆች፣ እንደ ህግ ባለሙያዎች ምን ማድረግ እንችላለን? ምን ኮንትሪቢዩት ማድረግ እንችላለን? ትልቁ ጥያቄ የሚመጣው አይ ሌላም ችግር አለና ቁጭ ብለን ልይ ወይ ነው ጥያቄው። ስለዚህ በቻል ነው አይ ቲንክ ያሉትን የማህበራዊ፣ የኢኮኖሚ፣ የፖለቲካ ችግሮች በህግና በስርዓት ደግሞ ሲሆን ይሄ ማንንም አካል ሊያስቆጣ እንችላለን። መንግስት የሚያስቆጣ ነገር አለ። እኛ ያለው መንግስት ራሱ ያወጣውን ህግ ስርዓት እየተከተለ አይደለም ያን ደግሞ ኃላፊነት መወጣት አለበት ነው እና፣ እንዳልከው ሰፊ ችግሮች አሉ። እነሱም ባይዘወ አሁን በሎየርስ ፎር ሂዩማን ራይትስ በተለይ ሰብአዊ መብት ጠበቆች ላይ አሁን በኢትዮጵያ ያለ ነው። በዚህ ላይ ብቻ ክስ ያቀረቡ ሌሎች ክሶች አሉ። አሁን እየቀረቡ ሌሎች ባለሙያዎችን አይ ቲንክ በጉዳዩ የሚመሩትን ማነጋገር ይቻላል። እኛ ግን አንዱ ይሄ የጎዳና ተዳዳሪዎች ችግር እጅግ በጣም ሰፊ ችግር ነው ሀቃሙ ክብረትና ክብረን አድማጮቻችን፣ ሙሉ ቅንብሩን በድረገጻችንና በማኅበራዊ ገጾቻችን ላይ ታገኛላችሁ። የዛሬውን እዚህ ላይ አበቃን። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ነገ ቅዳሜ ከምሽቱ ሶስት ሰዓት ላይ መልሰን እንገናኝ። በእኔ በኩል ሰላም፣ መልካም ምሽት፣ መልካም ቅዳሜ እና እሁድ።